ከማህበረሰብ ለማህበረሰብ ተከብራችሁ፣ የስቤስ አመራሮች እና ባልደረቦች፣ የስቤስ ቤተሰቦች ኤስቢኤስ በአውስትራሊያ የ ሀምሳ ዓመታት የብዛህ ባህላዊ ስርጭት አስደናቂ ምዕራፍ ላይ በመድረሱ በካምቤራ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ስም እንኳን አደረሳችሁ አደረሰን ለማለት እፈልጋለሁ። ለአምስት አስርት ዓመታት ኤስቢኤስ ብዙሀነትን፣ ባህላዊ ግንዛቤን፣ አካታችነትን በማስተዋወቅ ወሳኝ ሚና ተጫውተዋል፣ እየተጫወተ ይገኛል። ለሁሉም ማህበረሰቦች መድረክ በማቅረብ ያለውን ቁርጠኝነትና የአውስትራሊያን እውነተኛ ማንነት የሚያንጸባርቅ የሚዲያ አውድ እንዲቀረጽ ረድቷል። ኤስቢኤስ የኢትዮጵያንና የአውስትራሊያውያን ማህበረሰብ በማገልገል በተለይም አማርኛን ጨምሮ በተለያዩ የኢትዮጵያ ቋንቋዎች ፕሮግራሞችን በማስተላለፍ ለተጫወተውና እየተጫወተ ላለው ሚና ከልብ እናመሰግናለን። እነዚህ ስርጭቶች ማህበረሰቡ ቋንቋዎቹን ለመጠበቅ ትውልዶችን ለማስተሳሰር እና በአውስትራሊያ ውስጥ ባሉ ኢትዮጵያውያን መካከል የባህል ትስስር እንዲፈጠር ረድተዋል። በተለይ የኤስቢኤስ አመራሮች የኢትዮጵያ ቋንቋዎች በኤስቢኤስ እንዲተላለፉ በማድረግ እንደኛ ላሉ ማህበረሰቦች ነፃ የአየር ጊዜ በማመቻቸት ድምፃቸውን በማስተጋባት ላሳዩት ቁርጠኝነት ማመስገን እፈልጋለሁ። በተጨማሪም በዚህ አጋጣሚ የአውስትራሊያ የቀድሞ ና የአሁኑ ጠቅላይ ሚኒስትሮች ከክብርት ጁሊያ ጊላርድ እስካሁኑ ጠቅላይ ሚኒስትር አንቶኒ አልቤኒዝ በኤስቢኤስ አማርኛ በመቅረብ በአውስትራሊያ የኢትዮጵያን ማህበረሰብ አባላት የሀገራቸውና የማህበረሰባቸውን ጉዳዮች አንስተው በኤስቤኤስ ሬዲዮ የሚያደርጓቸው ውይይት ተሳትፎዎች ለሀገርና ለማህበረሰብ ግንባታ የሚኖሩ ሚና ከፍተኛ ነው። የእነሱ እውቅናና ያስተላለፏቸው መልዕክቶች ጥልቅ ትርጉም ያላቸው በኢትዮጵያና በአውስትራሊያ መካከልም ያለውን የረጅም ጊዜ ወዳጅነት ማሳያዎች ናቸው። ዘንድሮም ስልሳ አመታትን ያስቆጠረውን የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ስናከብር። ትብብራችንና የህዝብ ለህዝብ ግንኙነታችን ለማጠናከር የጋራ ና የመከባበር እሴቶቻችን ለማሳደግ ቁርጠኝነታችንን እያረጋገጥን ነው። ኤስቢኤስ ለብዛ ባህል ስርጭት ያለውን የማያዋላዳ ቁርጠኝነት እያደነቅን በቀጣይ ዓመታት የአውስትራሊያና የኢትዮጵያ ከፍተኛ መንግስት ኃላፊዎች የቢዝነስ፣ የትምህርት፣ የምርምር ተቋም መሪዎች በማቅረብ የሚያደርጋቸው የተለያዩ የውይይት መድረኮች በተለይም የአውስትራሊያ አፍሪካ ዩኒቨርሲቲ ኔትወርክ ፎረም አባል የሆኑ የአውስትራሊያ የኢትዮጵያ ዩኒቨርሲቲዎች በትብብር ጥናትና ምርምር እድሎች ዙሪያ ውይይት የሚያካሄዱበት አውስትራሊያን ሴንተር ፎር ኢንተርናሽናል አግሪካልቸራል ሴንተር ሪሰርች ጥናትና ምርምር እድሎችን የሚተዋወቁበት የሚያስተዋውቁበት በዚህ ፕሮግራሞች ተጠቃሚ የሆኑ የኢትዮጵያ የግብርና ምርምር ተቋማት የጥናትና ምርምር ትብብር እድሎች ዙሪያ ውይይት የሚካሄድበት በኢትዮጵያ በቴክኖሎጂና በመሰረት ልማት እድገት ዙሪያ ውይይት የሚካሄድበት የኢትዮጵያ የኤነርጂ ሴክተር በተለይም በነዳጅ ጋዝን ፍለጋና በማዕድን ማውጣት ዙሪያ ያለው ሁኔታና እድገት ላይ ውይይት የሚካሄድበት በኢትዮጵያ ያለው የባህል ብዝሀነት የኢትዮጵያ ፊልሞች በአውስትራሊያን ዘዴ የሚተዋወቁበት የተለያዩ ተመራማሪዎች ኢትዮጵያ ነክ የሆኑ የተለያዩ ርዕሶች ዙሪያ የምርምር ጽሁፎቻቸውን የሚያቀርቡበት መድረክ በኩባንያዎች ና ግለሰቦች ደረጃ የቢዝነስ ትስስር ለመፍጠር ውይይት የሚካሄዱባቸው ና ሽርክና ለመፍጠር የሚፈልጉም ሁነቶች የሚዘገቡበት ለኢትዮጵያ ጠቃሚ መሆናቸው በተለዩ እውቀቶች ና ክህሎቶችም ዙሪያ ውይይት የሚካሄድበት የሚተዋወቁበት ለመጨረሻም ወቅታዊ መረጃዎችን በተለያዩ የኢትዮጵያ ቋንቋዎች ለማህበረሰቡ የሚቀርቡበት መድረኮችን አጠናክሮ እንዲቀጥልበት እንጠይቃለን እንገልጻለን። በመላው አውስትራሊያ ለሚኖሩ ማህበረሰቦች ኤስቢኤስ ያለውን እድገት እና ለሚሰጠው አገልግሎት አጋርነታችንን እናረጋግጣለን። አመሰግናለሁ። ከማህበረሰብ